ትንሽ አይሮፕላን አላት። ትንሽ አይሮፕላን ይኖራታል። ትልቅ እርሻ አለው። ትልቅ እርሻ ይኖረዋል። ጥሩ መስሪያ ቤት አላቸው። ጥሩ መስሪያ ቤት ይኖራቸዋል። አንድ ትልቅ ብርጭቆ ጠጅ አለዋ። አንድ ትልቅ ብርጭቆ ጠጅ ይኖረዎታል። እጣቢያ ውስጥ መኪና አለሽ። እጣቢያ ውስጥ መኪና ይኖርሻል። የቤተ ክርስቲያን ውስጥ ብዙ ወንበሮች አሏቸው። ቤተ ክርስቲያን ውስጥ ብዙ ወንበሮች ይኖሯቸዋል። ተራራው ብዙ ትልልቅ ዛፎች አሉት። ተራራው ብዙ ትልልቅ ዛፎች ይኖሩታል። ጥሩነሽ አንድ ሴት ልጅ አላት። ጥሩነሽ አንድ ሴት ልጅ ይኖራታል። የጠረጴዛ ሰዓት አለን። የጠረጴዛ ሰዓት ይኖረናል። ወደ ሱቅ መሄድ አለብኝ። ወደ ሱቅ መሄድ ይኖርብኛል። ነገ መምጣት አለብህ። ነገ መምጣት ይኖርብሃል። እናታቸውን መጠየቅ አለባቸው። እናታቸውን መጠየቅ ይኖርባቸዋል። ሐኪም ቤት ሄጄ አልማዝን ማየት አለብኝ። ሐኪም ቤት ሄጄ አልማዝን ማየት ይኖርብኛል። እሱቅ ውስጥ ብዙ ነገሮች አለው። እሱቅ ውስጥ ብዙ ነገሮች ያገኛል። አሜሪካ ውስጥ ብዙ ገንዘብ አለን። አሜሪካ ውስጥ ብዙ ገንዘብ እናገኛለን። ቤቷ ውስጥ ትንሽ የዘይት ጠርሙስ አላት። ቤቷ ውስጥ ትንሽ የዘይት ጠርሙስ ታገኛለች። ስስ ልብስ አላት። ትስ ልብስ ታገኛለች። አዲስ አበባ ውስጥ ወዳጅ አለው። አዲስ አበባ ውስጥ ወዳጅ ያገኛል። እክፍል ውስጥ መጽሐፎች አሏቸው። እክፍል ውስጥ መጽሐፎች ያገኛሉ። እጋራዥ ውስጥ ትልቅ ቀይ መኪና አለኝ። ጋራዥ ውስጥ ትልቅ ቀይ መኪና አገኛለሁ። በሳጥኑ ውስጥ አምስት ሺህ ብር አለዎት። በሳጥኑ ውስጥ አምስት ሺህ ብር ያገኛሉ። አሳላፊው አንድ ቤት አለው። አሳላፊው አንድ ቤት ያገኛል።